ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምርጫ ዘጠና ሰባት የምርመራ ውጤት በተመለከተ ምክር ቤቱ ውስጥ ያለው ፋይል የተጭበረበረ ነው ይላሉ አባላቱ። በሀገሪቱ የመጨረሻ ስልጣን ያለው አካል በሰጠው ስልጣን መሰረት ውሳኔ ተወስኖ እያለ ያን ውሳኔ የፊትን ቀይረው የውሸት ውሳኔ ስለተቀመጠ እንዲቀየር ነው። ያልሰራነው ስራ እንደሰራን ተደርጎ መቅረብ አይኖርበትም። እኛ ዳኝነት ነው የተሰጠን። በዳኝነት መሰረት ትክክለኛውን ፍርድ ሰጥተናል። መንግስት የወሰደው እርምጃ ተመጣጣኝ ያልሆነ ነው፣ ከተገቢው በላይ ነው ብለን ወስነናል። የመጀመሪያው ዳኛ ፍሬ ሕይወት ሳሙኤል፣ ሁለተኛው አቶ ምትኩ ተሾመ ናቸው። ሁለቱም የአጣሪ ኮሚሽኑ አባላት ናቸው። በውይይቱ ሙሉ ዝግጅቱ ይቀርባል። የፕሮግራሙ ተከታታዮች በጎጎት የምትጠባበቁት ዘወትር በዚህ ሰዓት በደሳሌ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያማሸን በመጠባበቅ ላይ ይገኛል። ሰላም ጤና ያስጠለኝ እንደምናመሻችሁ የተከበራችሁ አድማጮች ከቅዳሜ ታህሳስ 27 2011 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበድ ነኝ። ንጉሥ ታምሬ ፕሮግራሙን ያቀናብርልናል። አሁን ወደ ቀዳሚው የዓለም ዜና እናልፋለን። መልካም ምሽት። እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ቅጽር ግቢ ውስጥ ሦስት ተማሪዎች ሞተው ተገኝተዋል። ሦስቱም የአራተኛ ዓመት ተማሪዎች መሆናቸውንና ጓደኛሞች እንደነበሩ ተገልጿል። ፖሊስ ጉዳዩን እያጣራሁ ነው ብሏል። ሙክታር ጀማል ተጨማሪ አለው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ሞተው ሬሳቸው በውሃ ማጣሪያ ገንዳ ውስጥ የተገኙ ተማሪዎች ከተማሪዎች እይታ ከራቁ አራተኛ ቀናቸው መሆናቸውን ነው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች የሚናገሩት። ሞቶ የተገኙት ሶስቱም ተማሪዎች የአራተኛ ዓመት ተማሪዎችና ጓደኛሞች መሆናቸውን የነገሩት የግቢው ተማሪዎች የአንደኛው ሬሳ ከትላንት ወዲያ የቀሪዎቹ ሁለቱ ደግሞ ትላንትና በማጣሪያ ገንዳ ውስጥ መገኘቱን ነው ለአሜሪካ ድምፅ የነገሩት አንዱ አባብያ ይባላል። አባብያ ትውልዱ አሰላ ነው፣ አርሲ አሰላ ማለት ነው። አራተኛ ዓመት የኮምፒውተር ኢንጂነሪንግ ነው። አንዱ ደግሞ ኤልያስ ይባላል። ኤልያስ እሱም አራተኛ ዓመት ኮምፒውተር ኢንጂነሪንግ ነው። አንዱ ደግሞ እስረም ይባላል። እሱ የአማራ ክልል ልጅ ነው። እሱ ደግሞ ሜካኒካል ኢንጂነሪንግ አራተኛ ዓመት ተማሪ ነው። ይህን የተማሪዎችን ሞት በተመለከተ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በለጠፈው ደብዳቤ የሐዘን መግለጫ አውጥቷል። የአዳማ ከተማ ፖሊስ መምሪያም ጉዳዩን ሲከታተል እንደነበረና አስክሬኑን ወስዶ ለምርመራ ወደ አዲስ አበባ መላኩንም ቴክኒካዊና ሌሎች ጉዳዮችንም እያከናወነ መሆኑን የአዳማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ድምፅ ተናግረዋል። እስካሁን ድረስ አካላቸው ላይ ያገኘ ነው ምንም አይነት ምልክት የለም። ምንም አይነት የተለየ ለሞት ያደርሳል የሚል ምልክት ያገኘን የለም ሬሳውን ስናወጣ ከውስጥ መገኘታቸው ነው እስካሁን ያለን እጃችን ላይ ቀጣይ ግን እንግዲህ ያው ምርመራችን እንደ ፖሊስም ቀጥለናል በቴክኒካልም ታክቲካልም እያየን ያለው ነገሮች አሉ በተጨማሪም ደግሞ የሬሳው ምርመራ ውጤት ምንድን ነው የሚለውን ስናገኝ አያይዘን ለህዝቡ የተለየ ነገር ካለ ወደፊት የምንገልጀናል እንጂ ለጊዜው አሁን በእጃችን ላይ ምንም የተለየ ምልክት የታየ ለመሆን የዚህን ዜና ዝርዝርና ፖሊስ የደረሰበትን ውጤት ለሰኞ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታርን ለዜናው አመሰግናለሁ። ዩናይትድ ስቴትስ በሶማሊያ ወታደራዊ ዘመቻዎቿን ለመቀነስ አቅዳለች የሚለውን የመገናኛ ብዙሐን ዘገባ የመከላከያ ሚኒስቴር መሥሪያ ቤቱ አስተባብሏል። የፔንታገን ቃል አቀባይ የባህር ኃይል ኮማንደር ካንዲስ ትሬሽ ትላንት ለአሜሪካ ድምፅ እንደተናገሩት የዩናይትድ ስቴትስን በሶማሊያ ዘመቻ አስመልክቶ በቅርቡ የተደረገ የፖሊሲ ለውጥ የለም። የፌዴራል መንግስቱ አልሻባብን ለማዳከም የያዘውን ጥረት መደገፋችን ይቀጥላል ብለዋል። ኤንቢሲ ኒውስ ትናንት በዘገበው መሰረት ዩናይትድ ስቴትስ የሶማሊያ ዘመቻዎቿን ለመቀነስ አቅዳለች፣ ምክንያቱም የአየር ጥቃቶቿ በርካታ የነውጠኛውን ቡድን ከፍተኛ አመራሮች በመግደላቸው ነው ብሏል። ፔንታገን እንደገለጸው እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም ዩናይትድ ስቴትስ በአልሻባብ ነውጠኞች ላይ 47 የአየር ጥቃቶችን አካሂዷል። በአሁኑ ወቅት በሶማሊያ ከ3 እስከ 7000 የሚገመቱ የአልሻባብ ተዋጊዎችና ከ70 እስከ 250 የሚደርሱ የአይሲስ ተዋጊዎች እንዳሉ ፔንታገን ጨምሮ ገልጿል። 500 የዩናይትድ ስቴትስ መከላከያ ሚኒስቴር ሠራተኞችም እንዳሉ አስረድቷል። በዩናይትድ ስቴትስ የተዘጉ የመንግሥት መሥሪያ ቤቶችን ለመክፈት የሕግ መወሰኛውና የተወካዮቹ ምክር ቤት አመራሮች ከዋይት ሃውስ ጋር ድርድር ለመቀጠል እየተዘጋጁ ባሉበት በአሁኑ ወቅት ፕሬዚደንት ትራምፕ ተጨማሪ ጥበቃ በሚል በሜክሲኮ ድንበር ላይ ግንብ ለማቆም ባላቸው እቅድ እየገፉ ነው። ፕሬዚደንት ትራምፕ ዛሬ በላኳቸው ሁለት የትዊተር መልእክቶች ዲሞክራቶች በአጭር ጊዜ ውስጥ መሥሪያ ቤቶቹ እንዲከፈቱ ማድረግ ከፈለጉ ለድንበር ጥበቃ ያስፈልጋል የተባለውን ወጪ ማጽደቅ ብቻ ነው ብለዋል። ይህን ደግሞ ከሱሳ አስመጪ እጽ ነጋዴዎች ሕገወጥ ፍልሰተኛ አስተላላፊዎችና ወንጀለኞች በቀር ሌላው ሁሉ የሚደግፈው ሐሳብ ነው ሲሉም አስረድተዋል። በመጨረሻም በምዕራብ ዩናይትድ ስቴትስ ከሎስ አንጀለስ ወጣ ብሎ ትላንት ማታ በአንድ የቦውሊንግ መጫወቻ አዳራሽ ውስጥ በተከፈተ ተኩስ ሦስት ሰዎች ሲገደሉ፣ ሌሎች አራት ጉዳት ደርሶባቸዋል። የመገናኛ ብዙኃንና የዓይን ምስክሮች እንደገለጹት ተኩሱ የተካሄደው ከሎስ አንጅለስ 32 ኪሎ ሜትር ወጣ ብላ በምትገኘው ቶራንስ ከተማ ነው። የተኩሱ መነሻም በቦውሊንግ መጫዋቻው አዳራሽ ውስጥ የተፈጠረ ግጭት ነው ተብሏል። የቶራንስ ፖሊስ ተጠርጣሪዎችን እያሳደደ መሆኑንና ምርመራ መጀመሩን አስታውቋል። ዜናው አበቃ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው ቅንብር ነው የምንሻገረው። ውይይት ከ1997 ምርጫ ገለልተኛ አጣሪ ኮሚሽን ጋር አሁን የዛሬው ምሽት ዝግጅታችን ምርጫ ዘጠና ሰባትን ተከትሎ በአዲስ አበባና በአንዳንድ የአገሪቱ ክልሎች ተከስቶ የነበረውን ሁከት፣ በሁከቱም ሳቢያ የተከሰተውን የሰዎች ሞትና የንብረት ውድመት እንዲያጣራ በፓርላማው ተቋቁሞ የነበረው ገለልተኛ አጣሪ ኮሚሽን የደረሰበትን ውሳኔ ይመለከታል። የኮሚሽኑ አባላት በዚህ ዓመት መጀመሪያ ላይ ለሕዝብ ተወካዮች ምክር ቤት በጻፉት ደብዳቤ የተጣራው የምርመራ ውጤት በተዛባ ሁኔታ ነውና ለምክር ቤት ያቀረበው ትክክለኛው የምርመራ ውጤት በፋይል እንዲቀመጥ ሲሉ ያቀረቡት ደብዳቤ እስካሁን መልስ ያለማግኘቱን ለአሜሪካ ድምፅ ገልጠዋል። ከኮሚሽኑ ከተወሰኑት አባላት ጋር አዲሱ አበበ ተዋይቶ ቀጣዩን አዘጋጅቷል። እንደ ተባለው፣ አሉላ እንዳልከው የዛሬው ዝግጅት ምርጫ 97ን ተከትሎ በአዲስ አበባና በአንዳንድ የአገሪቱ ክልሎች ተከስቶ የነበረውን ሁከት በእውቀቱም የደረሰውን የሰዎች ሞትና የንብረት ውድመት እንዲያጣላ በፓርላማው ተቋቁሞ የነበረው ገለልተኛ ኮሚሽን የደረሰበትን ውሳኔ የሚመለከት ነው። መንግሥት የወሰደው እርምጃ ተመጣጣኝ መሆን አለመሆኑን፣ የመንግሥት የሰብአዊ መብት አያያዝ ሕግን የተከተለ መሆን አለመሆኑን፣ በሰውና ንብረት ላይ የደረሰውን መርምሮና አጣርቶ ለፓርላማ እንዲያቀርብ ነበር። አስራ አንድ አባላት ያሉት ገለልተኛ አጣሪ በአዋጅ የተቋቋመው የኮሚሽኑ አባላት በዚህ ዓመት መጀመሪያ ላይ ለሕዝብ ተወካዮች ምክር ቤት በጻፉት ደብዳቤ የተጣራው የምርመራ ውጤት በተዛባ ሁኔታ ነው ለምክር ቤት የቀረበው። እኛ ያጣራነውና የተስማማንበት አይደለም የቀረበው። በወቅቱ መንግሥት የፈለገውን ነው በእኛ ስም ያቀረበው። ይህም ይህ የሐሰት ሰነድና ሪፖርት ከምክር ቤቱ ማኅደር ተወግዶ እውነተኛው ሪፖርት በኮሚሽኑ አማካኝነት በይፋ አቀርቦ ምክር ቤቱና የኢትዮጵያ ሕዝብ እንዲሰማው እንዲያደርጉልን ሲሉ የተቃውሞ ደብዳቤ ለኢትዮጵያ የሕዝብ ተወካዮች ምክር ቤት ባለፈው 2010 ዓ ም ማብቂያ ላይ ወይ መጨረሻ ላይ ለቪኦኤ በቀረበው ደብዳቤ ደግሞ ነሐሴ 2010 ይላል እንደሚሉት ታዲያ እስከ ዛሬ መልስ አላገኙም። በዚህ ዙሪያ ያወያየኋቸው ሁለት የኮሚሽኑ አባላት ቀደም ሲል ድምጾቻቸውን የሰማችኋቸው ሰብሳቢው የነበሩት ዳኛ ፍሬህይወት ሳሙኤል እና አባል የነበሩት አቶ ምትኩ ተሾመ ናቸው። እንግዶችም በአድማጮች የስም አመሰግን እና ሁኔታውን በማብራራት የሚጀምሩት አቶ ፍሬህይወት ናቸው። ይህ ጉዳይ ውሳኔ ያገኘ ጉዳይ ነው። ስለዚህ በሀገሪቱ የመጨረሻ ስልጣን ያለው አካል በሰጠው ስልጣን መሰረት ውሳኔ ተወስኖ እያለ ያን ውሳኔ የፊትህን ቀይረው የውሸት ውሳኔ ስለተቀመጠ እንዲቀየር ነው አንደኛው። ይሄ እውነት፣ ፍትህ፣ ዳኝነት በአደባባይ ተገፍቷልና ይሄ ይስተካከል። ይሄ ደግሞ የሆነው በትልቅ በፓርላማ በሀገሪቱ የመጨረሻ ስልጣን ባለው አካል ዘንድ መሆኑ ታሪካዊ ግድፈት ነው። ይሄ መቃናት አለበት የሚል ነው። ሌላው ደግሞ ይሄ ጉዳይ በዚህ መልክ ዝም ብሎ ከተተወ የተከፈተ ቁስል ነው። ምክንያቱም ሰዎች ባንክ የዘረፉ ናቸው፣ መሳሪያ ይዘው የወጡ ናቸው፣ እና የተለያየ ወንጀል ተለጥፎባቸው ነው። ይሄ የውሸት ሰነድ ተዘጋጅቶ እዛ የተቀመጠው ግን እውነቱ እሱ አይደለም። ይሄ እንዲስተካከል ነው። ሌላኛው ደግሞ ምናልባት በኮሚሽኑ የስራ ሂደት ውስጥ የተሰበሰቡ መረጃዎች አሉ። ወደ አስራ ስድስት ሺህ ዘጠኝ መቶ ሰነዶች ተሰብስበዋል። ወደ ሶስት ሺ ሰባት መቶ አስራ ስድስት የሟቾች ፎቶ የሚመለከት ነገር ተቀምጧል። ካሴቶች፣ የድምጽ ቅጂዎች። በነገራችን ላይ በዚህ አጋጣሚ አንዱም እዛ ተሰብስበው ከነበሩት ካሴቶች መሀል አቶ አዲሱ አንተ ራስህ የተደዋወልካቸው ስልኮች ከሰው ጋር ያወራቸው ናቸው እኔ የኮሚሽኑ ሰብሳቢ እያለን እንደ ምሳሌ ለማንሳት እንጂ ሬሌቫን ላይሆን ይችላል እና እንደዚህ አይነት ሰነዶች ተሰብስበው የተቀመጡ አሉ። እነዚህ ሰነዶች እንዲጠፉ አይፈለግም። ይሄ ታሪካዊ ሰነድ ነው። አስራ ስድስት ሺ ዘጠኝ መቶም ሌላዎቹም በርካታ ሰነዶች የተቀመጡ አሉ። ተሰብስበ በኮሚሽኑ እነዚህ ሰነዶች የታሪክ ሰነዶች ናቸው፣ መቀመጥ አለባቸው። ወደፊት ለምን እንደተሰበሰቡ ምን እንደሆኑ ይዘታቸው መደምሰስ የለባቸውም። ስለዚህ አንዱም ይህ ጉዳይ ግንዛቤ ተይዞበት እንድታይ እንፈልጋለ። ሌላኛው ደግሞ የኢትዮጵያ ሕዝብ ያውቃል ይህን እውነታ፣ መንግስት እንደዋሸ ያቃል፣ ፓርላማው ውሸት እዛ እንደገባ ያቃል። አሁን ፓርላማው ከዚህ ራሱን ልክ እንደ አስፈጻሚው ራሱን ከዚህ እስራት ውስጥ ማውጣት አለበት። ራሱን ለእውነት የቆመ መሆኑን ማሳየት አለበት። እንደውም እኛ ጠብቀን የነበረው ፓርላማው እንደዚህ አይነት ስህተት የሰራውትን ለማረም ጥሩ አጋጣሚ እድል አገኘው ብሎ ይጠራና ሊስተካከል ይሄ ነገር ይላል ብለን ነበር። በአጋጣሚ አላለም። አሁን እኛ ለውጡንም እንደማገዝም ነው የምናየው በነገራችን ላይ ይህ ፓርላማ ይህን ነገር ቢያስተካክል በእውነትም ለውጡን የማገዝ መንፈስ እንዳለው ለማሳየት እድል አግኝተዋል ብለን ነው የምናስበው። ይህ ጉዳይ በነገራችን ላይ ለአንዴና ለመጨረሻ ጊዜ ኃላፊነት በተሞላ መልክ ግለሰብን ታርጌት ሳያደርግ፣ ቡድንን ኢላማ ሳያደርግ ኃላፊነት በተሞላ መንፈስ በርካታ ሰዎች የሞቱበት ነው። ሁለት መቶ አይደለም የሞተው እውነቱን ለመነጋገር በርካታ ሰው ነው የሞተው። ሁለት መቶ በተወሰኑ ቀናት ውስጥ ብቻ የሞተው ነው እየተናገር ነው ያለነው ወደ ሰባት መቶ ስልሳ ምናምን ሰው ቆስሏል። ወደ ሀምሳ ሺህ የአዲስ አበባ ወጣት ታስሯል፣ ተገርፏል ዝርዝሩ ብዙ ነው። ይህን በነገራችን ላይ እንደዛ ስንል ከዛ ያለፈ መረጃ እጃችን ላይ ተሰበሰበ አለ። እነዚህ ነገሮች እኛም ከእጃችን ወጥቶ ፓርላማ ውስጥ ያለውም የተሰበሰበ ሰነድ በታሪክ ተዘግቶ ለሌላም አካል ይቀመጥ። ሁለተኛ፣ ከሁሉ በላይ ደግሞ እነዚህ ፍትሕ የተነፈጉ ሰዎች ፍትሕ ይገባቸዋል። ስለዚህ ፓርላማው በዚህ አጋጣሚ ራሱን ይህን ነገር ግምት ውስጥ አስገብቶ ታሪክ እንዲያስተካክል ነው የምንፈልገው። ለማስተካከል ይህ ታሪካዊ ወቅት ነው ብለን እናምናለን። ይሄ ነው በእኛ በኩል መልካም ነው። አቶ ምትኩስ፣ እስቲ እንደው የእርስዎን ግንዛቤ ስጡ። ቀደም ሲል አቶ ፍሬዎት ከሰጡት መልስ ውስጥ የተዘነጋ ነጥብ አለ ካሉ እሱን ጨምረው፣ እነማን እናነጋገራችሁ፣ በዚህ ጉዳይ ላይ የተለያይ ናችሁ? አሁን መጀመሪያ ቪኦኤ ይህንን እድል ስለሰጠን እናመሰግናለን። ከመጀመሪያው ጀምሮ ይህንን ጉዳይ ይከታተለው ነበር። ድሮ ገና በዘጠና ሰባትም በዚህ ጉዳይ ላይ ለአፈጉባኤው እንዲደርስ አድርገናል። ሁለተኛ ነገር እዚህ የአሜሪካን ሀገር ካሉት አምባሳደሩ ጋር ለሶስት ሰዓት የፈጀ ውይይት አድርገናል። አምባሳደር ካሳ ተክለ ብርሃን አምባሳደር ካሳ ተክለ ብርሃን እና እንዲሁም በሚኒስቴር ማድረግ ሚኒስትር አሉ ሚኒስትር ካውንስለር ዲያስፖራ አቶ ተፈሪ ነው ስማቸው። ሶስት ሰዓት የፈጀ ነገር አድርገናል፣ ንግግር አድርገናል። ለጠቅላይ ሚኒስትር ቢሮ እንዲደርስም አድርገናል። ጉዳዩ ይመለከታቸዋል። በዛ ጊዜ ጉዳዩ ይመለከታቸዋል ለሚባሉት ሁሉ አደርሰናል። በሌላ መልኩ እንግዲህ አቶ ሁሉንም ስላነሳው ነገር መደጋገም እንዳይሆን እኛም ቢሆን በዚህ ጉዳይ ላይ ተሳትፈናል። የተሳተፍነው እኛ እናልፋለን። ለታሪክ ግን ያልሰራነው ስራ እንደ ሰራን ተደርጎ መቅረብ አይኖርበትም። እኛ ዳኝነት ነው የተሰጠን። በዳኝነት መሰረት ትክክለኛውን ፍርድ ሰጥተናል። መንግስት የወሰደው እርምጃ ተመጣጣኝ ያልሆነ ነው፣ ከተገቢው በላይ ነው ብለን ወስነናል። ይሄ እኛ ካለፍንም በኋላ ልጆቻችን የሚያዩት ነገር ነው። በዛ ጊዜ እኛ አንኖርም። ወረቀቱን የሚናገረው ሰነዱን የሚናገረው። ስለዚህ በየትኛውም ደረጃ ይሄ ነገር በትክክል መቅረብ መቻል አለበት። እናንተ ያቀረባችሁት ደብዳቤ በትክክል ለአፈ ጉባኤው በትክክል ለጠቅላይ ሚኒስትር አብይ መድረሱን ታረጋግጣላችሁ? በኤምባሲ በኩል ቀርባችሁ በአካል ስለተገናኛችሁ እሱ ችግር የለውም። መድረሱን ግን አረጋግጣችኋል? ደብዳቤው በአፈጉባኤ በኩል በትክክል ፀሐፊያቸውን እንዲሁም ትክክለኛ የነሱ ኢሜል በአካልም ደግሞ እዛ አቡነ እስጣጤዎስ ስለነበሩ በአካል ሄደው ቀርበው መስጠታቸውን ነግረውናል። ቀጠሮ ተይዞም እንዳነጋገራቸውም አፈጉባኤው እንዳነጋገሯቸው ሰምተናል። እና አቡነ እስጣጤዎስን እና ይሄ ነገር በትክክል ደርሷቸዋል። ለጠቅላይ ሚኒስትር ቢሮ ልከናል ስለዚህ አድርሰዋል፣ በሚገባ አድርሰዋል። ምን መልስ አገኛችሁ? አቶ ምትኩ ሊቀጥሉ ይችላሉ ወይም አቶ ፍሬወትም ሊገቡ ይችላሉ። አቶ ፍሬወት ቀጥል። እስካሁን ድረስ ለኢምባሲው፣ ለአፈ ጉባኤው ጽህፈት ቤት፣ ለጠቅላይ ሚኒስትሩ ጽህፈት ቤት እና ለውጭ ጉዳይ ሚኒስትር ደብዳቤዎቹ ደርሰዋል። ከዚህ መሀል በውጭ ጉዳይ ሚኒስትር ሄዶ የነበረው ደብዳቤ ከገባ በኋላ ታይቶ ተመልሶ ራሳችን ለጠቅላይ ሚኒስትሩ እንዲወስድ ተብሎ ተመልሶ ተሰጥቶናል። መጀመሪያ ደብዳቤ ሲሄድ የውጭ ጉዳይ ሚኒስትር የውጭ ደብዳቤ ስለሆነ በእኛ በኩል ነው ከውጪ ስለመጣ ደብዳቤው በእኛ በኩል ነው ተብሎ ተወስዶ፣ ከዛ ደብዳቤው ከቆየ በኋላ ተመልሶ ለአመጣው ሰው ተጠርቶ አይ እችኛውን ጉዳይ ብቻ በተመለከተ እንደው ራሳችሁ ቢትወስዱ የሚል ነገር ተብሎ፣ ስለዚህ የጠቅላይ ሚኒስትር ቢሮ ፋክስም ተደርጓል። ሁለተኛ ደግሞ ኢሜይልም ተልኳል ለአፈ ጉባኤው ጽህፈት ቤት ኢሜይልም ተልኳል፣ ፋክስም ተደርጓል። ሁለተኛ ደግሞ በአካል አባ ኡስጣስጢዎስ ይዘው ሄደው አንድ ሰዓት ያህል ከአፈ ጉባኤው ጋር ተነጋግረው በአካል ደብዳቤውን ሰጥተው፣ ከማን ጋራ? ከአቶ ታገሰ ጋራ። አዎ ከአቶ ታገሰ ጋራ። ከአቶ ታገሰ ጋራ ቁጭ ብሎ አንድ ሰዓት ያህል ተነጋግረው ስለ ደብዳቤው ሰጥተው በአካል ሰጥተዋል። ከዛ በተጨማሪም ደግሞ እኔ ራሴ ደውዬ የአፈ ጉባኤውን ጽህፈት ቤት ከጸሐፊዋ ጋር ተነጋግሬ ኢሜይል ሰታኝ ኢሜይሉም የእነሱ መሆኑን ከዶክሜንቱ ከመላኩ በፊት እንደገና መልክ ተለዋውጠን ከዛ በኋላ አታች አድርጌ ልኬ ያለው። ስለዚህ የአፈ ጉባኤው ጽህፈት ቤት በኢሜይል አግኝተዋል። በአካልም ደግሞ ተሰጥቷቸዋል። በዋናነት ይሄ ጉዳይ እነሱን የሚመለከት ስለሆነ ምን ተባለ መልስ ምን ያገኛቸው፣ ዋናው ነገር እሱ ነው። አባ ውስጣስጢዮስ ያሏቸው አፈጉባኤው ይህን ጉዳይ በቃ ገብቶናል፣ ተረድተናል፣ ደብዳቤውንም አይተናል ጠቅላይ ሚኒስትር ጽህፈት ቤት ጋር ተነጋግረን መልስ እንሰጣለን ምን መሆን እንዳለበት ነው ያሉት፣ ነው ያሉኝ። እስካሁን ግን እስከዚህ ይሄም ዝግጅት እስከምናደርግ ጊዜ ግን ምንም የሰማችሁት ነገር የለም? ምንም የሰማነው ነገር የለም። ይህ ሲሆን እንግዳውስ፣ በመንግስት መዋቅር ከውጭ በኩል የሚደረገው ግንኙነት ላይ መንግስትን ወክሎ መንግስት ራሱ ሆኖ ያለው የኢትዮጵያ ኤምባሲ እዚህ ስለሆነ አንድ ሌላ ደብዳቤ አዘጋጅተን ለጠቅላይ ሚኒስትር ቢሮም ለአፈ ጉባኤ ጽህፈት ቤት ማድረሳችንን ጠቅሰን ይህን ጉዳይ ተነጋግራችሁ እንደ መንግስት ከመንግስት በኩል ከማለት ከፓርላማው ጋር ተነጋግራችሁ፣ ከአፈጉባኤው ጋር ተነጋግራችሁ መልስ እንድታመጡ እንፈልጋለን ብለን ከኤምባሲ ጋር ስብሰባ ነበረን። ተነጋግረን መጨረሻ እነሱም ተነጋግረው ከሀገር ቤት መልስ እናመጣለን እና እንነጋገራለን አሉ። በዚህ ደረጃ ነው ያለው። ምንም አልሰማችሁም? አልሰማንም። ኤምባሲው ይህን ደብዳቤም ስለዚህም ነገር ከዛ በፊትም ያውቃል ከመስከረም ጀምሮ ያውቃል። ይህ ደብዳቤ የተዘጋጀው ነሐሴ ወር ነው። በነገራችን ላይ ከአምባሳደሩ ጋር ስለዚህ ደብዳቤ ተነጋግረናል። ከዛ በፊትም ወደ ኤምባሲው በፋክስ ደብዳቤዎች ተደርገዋሉ። ያውቃሉ መስከረም፣ ነሐሴ መጨረሻ፣ መስከረም ላይ አንድ ይህ የዚህ ደብዳቤ ኮፒ ተደርገዋል፣ ለፋክስ ተደርገዋል አላቸው። ከዛ በኋላ ጥቅምት ውስጥም ተደርገዋል ለኤምባሲው ማለት ነው። ከዛ ውጪ በስልክም ከአምባሳደሩ ጋር ተነጋግረናል። ግን አሁን ፎርመሊ በስነ ስርዓቱ ባለው የመንግስት አስተዳደር አሰራር ህግ፣ ስርአት መሰረት ቁጭ ብለን ተነጋግረን ቃለ ጉባኤ እንዲያዝ ሰው እንዲመጣ አድርገን ከዛ በኋላ ደግሞ ይህን ጉዳይ ተከታትላችሁ አስጨርሳችሁ ማለት ከመንግስት በኩል ከመንግስት ጋር ተነጋግራችሁ፣ ከፓርላማ ጋር ተነጋግራችሁ መልስ እንድታመጡ የሚል ደብዳቤ ሰጥተናል። እነሱም በዛ መሰረት ከሚመለከተው የመንግስት አካል ጋር ተነጋግረን መልስ እንሰጣቸዋለን ብለውናል። ኤምባሲው፣ አምባሳደሩና የዲያስፖራ ጉዳዮች ሚኒስትር። ይሄም ሁሉ አድርጋችሁ አቶ ምትኩ ወደ ምን መሄድ ነው የምታስቡት? አሁን ምንም መልስ ባታገኙ፣ ከሁሉም ከኤምባሲም ይሁን ከኢትዮጵያም መልስ ባይኖር፣ ቀጣዩ አካሄዳችሁ ወደ ምን ምን ይሆናል? እንግዲህ አንድ ነገር አለ። ይህንን የማድረግ መጀመሪያ ግዴታ ነው። ፓርላማ ማለት የኢትዮጵያ የመጨረሻው አካል ነው ተብሎ ነው የሚታመነው። ሕግና ስርዓት ይከበራል፣ የስርዓት ለውጥ መጥቷል ተብሎ ባለበት ጉዳይ ይሄን ያህል ሰው የሞተበትን ጉዳይ ተድበስብሶ ተሸፍኖ ሊታለፍ የሚችል ነገር አይደለም። ሁለተኛ እኛ በይፋ ያላወጣናቸው ነገሮች አሉ። አሁን በስልጣን ላይ ያሉትን ሰዎች እንዲሁም ከስልጣን የተወገዱ ሰዎች በጣም እጅግ አሁን የማልናገራቸው ነገሮች ነገር ግን ይሄ ጉዳይ ይድበስበስና በዚሁ ዝም ዝም ተብሎ ይቅር የሚባል ከሆነ እየተሸላለሙ መሄድ አይሆንም መውጣት አለበት እያንዳንዱ ነገር ማን ምን እንዳለ በድምፅ በቪዲዮ የተቀረጡ ነገሮች አሉ እኛም ፖለቲሳይዝ ለማድረግ ስለማለ ፖለቲካይዝ የማድረግ አላማ አይደለም። ወደ ፖለቲካ ለመቀየር አትፈልግም። ግን አንድ ነገር አቶ ምትኩ፣ ይቅርታ ጣልቃ ገባሁ። ምንድን ነው ይሄ የእናንተ ምርመራ በሟቹ ጠቅላይ ሚኒስትር አቶ መለስ እንደነገራችሁኝ፣ አስገዳጅነት መንግሥት የወሰደው ተመጣጣኝ የሆነ እርምጃ ነው፣ የኃይል እርምጃ ከመጠን በላይ የሆነ እርምጃ አልወሰደም በሉና ጻፉ ተብላችሁን ያቀረባችሁት አይደለም። ምክትል አፈ ጉባኤ የሆኑት ወይዘሮ ሽታይ ምናለም ያውቃሉ። ይህን ጉዳይ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ያውቃሉ። በነገሩም ኢንቮልቭ አድርገዋል። ያውቃሉ በደምብ። እኛ እንደዚህ እንደዚህ እያለን በተንጠባጠበ ሁኔታ መነጋገር አንፈለግም። ይሄ ነገር ተደርጓል። ልጆች የአዲስ አበባ ወጣቶች፣ በክፍለ ሀገር ውስጥም ያሉ ሰዎች በጥይት ተደብድበው ተገልለው እነ ያሉት ሰዎች በወቅቱ ባለስልጣን የነበሩት እነ በአቶ በረከት ስምዖን ባንክ ሲዘርፉ አሁን ስማቸውን የማነሳው በአደባባይ ስለተናገሩት የተቀዳ አደባባይ ዜና የሚያውቀው ነገር ስለሆነ ነው። ባንክ ሊዘርፉ ነው ብለዋል። ይህንን በይፋ ወጥተው ማስተባበል አለባቸው። በይፋ ለኢትዮጵያ ሕዝብ በይፋ ያደረግነው ልክ አሁን እንደሚደረገው ሰዎች የዘረፉ አካል ያጎደሉ ሰዎች እንዲያደርገዋል እንደተባለው ሁሉ ፓርላማው ጭምር በዚህ ጊዜ የተወሰነው ውሳኔ ይሄ ነው ማለት አለበት። ይሄንን ካረግን በኋላ ወደ የት ነው የምትሄዱት ላልከው ጥያቄ እነዚህ ነገሮች ካልተደረጉ እያንዳንዱ በስም ደረጃ ከላይ ይሄን አርጓል በድምፅ እንትን ያለውን ለሚመለከተው ለሚመለከተው ህዝቡን የሚመለከተው ለህዝቡ አቅርበት፣ ከዛ በኋላ ኃላፊነታችንን በይፋ እናወርዳለን ማለት ነው። አሁን እኮ ለህዝብ እኮ የምታቀርቡት አሁን ህዝብ እየሰማ ነው። አቶ አዲስ፣ ምናልባት እኔ አሁን ባለበት ደረጃ እናቀርባለን ፓርላማው ይህን ያስተካክል የሚል ነው። ለህዝብ እያቀረብን ያለ ነው እንጂ ዝርዝሩን ነገር እኔ አሁን ወደ ሰላሳ ሺህ ሰው ከነድራሻ ከነስማቸው ያለው እጃችን አለ። ወጣት የታሰረው እሱን ኦንላይን ሊለቅላቸው እንችላለን። ሰላሳውም ሺህ ተነጋግሮ ራሱን መብቱን ያስከብር። አሁን ሁለት መቶውን ተው በስንት መቶ የሚቆጠር የሟቾችን ዝርዝር እንለቃለን የት እንደተቀበሩ ደግሞ እንነግራለን ካስፈለገ በማስ የተቀበሩበትን እናቃለን ለምን እንደጉን የቆያችሁት ያኔ ስታ በነገራችን ላይ እኔን ጥያቄን አላስጨረሶኝም አላስጨረሱኝም እንጂ አቶ ምትኩ ተርበስብሶ እንዳይቀር የምትሉት ምኑ የሚድበሰብሰው ምክንያቱም ከዚህ ቀደም አቶ ፍሬው አስታውሳለሁ ከእኔ ጋር ተወያይተናል የቀረበው የእኛ ምርመራ ውጤት የተሳሳተ ነው ለውጡ ተብለን ነው የቀረበው ብሎ ያኔ ተጋልጧል ነገሩ አሁን ምንድን ነው ተድበስብሶ ይቀራል የምትሉት? ያልተገለጠ ነገር የለም እኮ። ግን እንደው ለታሪክ እንዲጠቅም ምክር ቤት ውስጥ ያለው ደብዳቤ ወጥቶ ይሄኛው ሀቅኛው ደብዳቤ ይቀመጥ የሚል ካልሆነ በስተቀር ተድበስብሶ የሚቀር ነገር አለ? እንደ አሁን ታውቋል። ተድበስብሶ የሚቀር ነገር አለ። ተድበስብሶ የሚቀር ነገር አንድኛው በምክር ቤቱ ውስጥ የቀረበው ሪፖርት የውሸቱ ሲነበብ ከመግቢያ ውጪ ከታች ያለው በሙሉ የውሸት ነው የተዘጋጀው። ያኔ ከእርሶ ጋር ስንዋያ ከእኔ ጋር ሳይሆን ይመስለኛል ከወልደ ሚካኤል ጋር ነው። አውርተን አናቅም ቶታ ይሄ የመጀመሪያ ቀናችን። ልክ ነው፣ አዳኛ ወልደ ሚካኤል ተናግረዋል። እሺ፣ ከዛ ውጪ የአቶ አዲሱን ድምፅ የማውቀው አገር ቤት ወደ ስምንት ካሴት የሰው ድምፅ ተሰብስቦ ከደህንነት መስሪያ ቤት የመጣ ካሴት ነው። በዛ ድምፅና በዜና ነው ማቆ እንጂ ተነጋግረን እናገር የሆነ የምትደዋወሏቸውን የቀዷቸው አይንክ ሀገር አንዱም የምትገለብጡ ለማስገ የተከሰስንበት ማለት ነው። መጠላቅ ምንድን ነው? አንደኛው የቀረበው ነገር ቀጥለን ምን እናደርጋለን የሚለውን በነገራችን ላይ አንድ አጭር ነገር ኋላ እናገራለሁ። የቀረበው ነገር ለፓርላማው አጠቃላይ ውሸት ነው። ለምሳሌ አሁን ፓርላማ ውስጥ የእስር ቤት ውስጥ ያለቁ ሰዎች ወደ ሶስት መቶ ሀይል ሰው ተገሏል። ወደ ሰባ ሀይል ሰው ተገሏል የሚል ዝም ብሎ የተሸፋፈነ ነገር ነው የነበረው። ግን እስር ቤት ውስጥ የሆነ ሰው ተገሏል ተብሎ ነው የተተወው። ግን አይደለም ዝርዝሩ በጣም በጣም ከዛ ያለፈ ነው። ሁለተኛ ደግሞ አዲስ አበባ ውስጥ ስለተደረጉ ግድያዎች ፓርላማ ውስጥ ዝም ብሎ በድፍን ድፍን ድፍን ነው የቀረበው እንጂ ዝርዝር የለውም። ከዛ ያለፈ ሰው የተገደሉ ሰዎችን ፖሊሶችን ለምሳሌ ማን ነው የገደለው? እሱን አይናገርም። ዝርዝሩ ከዛ ያለፈው አሁን የምናወራውን አስራ ስድስት ሺ ዘጠኝ መቶ ሰነድ የሰበሰብነውን የት ነው ያለው? ማን ነው የወሰደው? ሲንቱን ነው ያቃጠሉት? እንዲቃጠል ሲደረግ ከዛ በኋላስ አሁን የተሰበሰቡ ካሴቶች አሉ መንግስት በራሱ ጊዜ የሰበሰባቸውም እ እኛም የሰበሰብ ናቸው አሉ እነዛ ዶክሜንቶች የሚኖሩ የምን ካሴት ነው? የሰዎችን ይሄ ሰው ሲደዋወል የቀዷቸውን ቅድም ያነሷቸው እና ደግሞ እኛም ስንደውል ቃለመጠይቅ ስናደርግ ድምጻችን የተቀዳበት ነው የሚሉኝ። ቃለመጠይቅም ከቃለመጠይቅ ውጭም የሰዎች ጋር የተደዋወላችሁት የቅንጅት ይሄ ረብሻውን አስተባብረዋል ወይም እነሱ ከጀርባ አሉ የሚባሉ ሰዎችን ቀድቷቸዋል። እና እኛ ጋር ኮሚሽን ጋር ምን ሬሌቫንሲ እንዳለውም አልገባኝም። ግን ብዙ ካሴቶች መጥቶ ነበር የድምፅ ግጭ የሰዎች ማለት ነው። ሰዎች የተደዋወሉበት የዜና ብቻ አይደለም። በነገራችን ያው ሽብርተኛ ብሎ ለመክሰስ እንዲመች ነው ነገረው ይመስለኛል። እንግዲህ ይመስለኛል። አዎ የተወሰኑ ሰዎች አይን ከማስ ሚዲያም የተከሰሱ ነበሩ መሰለኝ። እና ለዛ እኛ ተመጣጣኝ ነው፣ ለነዚህ የሚገባ ነው ያደርጋችሁት እንድንል ነው የተፈለገው። ካሴቶቹ እኔ እኔ ካሴቶቹ ሲሰማ ምንም በጥይት አውረ ጎዳና ላይ ሰው ለመምታት ግንኙነቱን ስላልገባ እዛው እንደታሸገ የተወሰነውን ሰምቼ እንደ ዘሆል ነገሩን መስማቱም አላስፈለገኝ። አንዳንዶቹ የግል ስልክ ደውሎ ሰዎች የሚያወሯቸው ነገሮች ናቸው። ዋናው ነገር እነዚህ የተሰበሰቡ ሰነድ፣ ሁለተኛ ደግሞ አንድ ሺ አንድ ሺ ሶስት መቶ ሰው ምስክርነት ሰምተናል። እነዚህ ሰዎች እኛን አምነው ዝክዝክ አድርገው ነው የነገሩት ስለሆነው ነገር። እነዚህን ሰዎች ሰነዱን ማን አሁን የምስክርነት ቃላቸውን ተወስዶ እነዚህ ሰዎች አንዳንዶቹ በህይወት መልሰው ይኑሩ አናቀ፣ ምክንያቱም እኛን አምነው ፓርላማ ሾመናል ብለው ዳኝነት እናገኛለን ብለው መጥተው እኛ ጋር ዝግዝግ ካርገው አውርተው ሲያበቁና ጽፈን ጽፈን ሰነድ አዘጋጅተንላቸው ስናበቃ እኛ ከሀገር ይህን መናገር እንዳንችል ሸሽተን ወጥተናል። እነዚህ ነገሮች ሁሉ ምራፉ ይዘጋ፣ ምራፉ ውሸት ነው ያስቀመጣችሁት ይዘጋ የሚል ነገር ነው። እዚህ ላይ ነው መጠየቅ የምንፈልገው፣ እውነተኛ የእናንተ ውሳኔ መጀመሪያ ያቀረባችሁት ለውጡ ሳትባሉ መጀመሪያ ያቀረባችሁት ውሳኔ ወይም ደብዳቤ አለ እጃችሁ ላይ? አዎ እጃችን አለ፣ ቃለ ጉባኤውም አለ፣ ቪዲዮውም አለ። እንደው ኧረ በጽሁፍ ያለ ለምን እናንተ ይሄውና የምርመራ ውጤታችን ብላችሁ ያስረከባችሁት የመጀመሪያው አለ፣ ለውጡ ተብላችሁ ደግሞ ያቀረባችሁትም አለ። አይደለም እሱንማ በአደባባይ አውጥተውታል። እሱ እሱንማ በአደባባይ አውጥተውታል። የእናንተ ጥያቄ እንግዲህ አሁን መጀመሪያ መርምረን የደረስንበት ውሳኔ ያለበት ደብዳቤ ምክር ቤት ፋይል ውስጥ ይቀመጥ የውሸቱ ይውጣ ነው ዋናው ጥያቄ አይደለም አዎ እንግዲህ ይህንን ለጠቅላይ ሚኒስትር አሳውቃችኋል እስካሁን ሰምተው ይሆናል አናቅም ለምክር ቤቱ አፈ ጉባኤ ደርሷል ብላችኋል መልስ አላገኛችሁም በእናንተ በኩል የቀረ ነገር ካለ ልትነግሩን ትችላላችሁ አቶ ምትኩ ወይም አቶ ፍሬወት በእኛ በኩል ይህ ጉዳይ ታሪክ እንግዲህ አሁን እንዳልከውም መስተካከል ያለበት ነገር ነው ከዚህ ውጭ ግን ለይሄ ጉዳይ እስካሁን ድረስ ኢህአዴግ የሚከተልበት አሰራር አንድ ጉዳይ ይናፈሳል። ከተናፈሰ በኋላ መፋጠጥ ያመጣል። መፋጠጥ ለምን ይመጣው አልገባኝም። እስካሁን ባለው አሰራር ማለት ባለው ኢህአዴግ በሚሰራበት እንትን አንድ ነገር አሁን የማስተር ፕላን ተብሎ ነገሩ ይናፈስና ከዛ በኋላ መፋጠጥ ይመጣል። ከዛ በኋላ መነጋገር ነው። እንደዛ ነው፣ በቃ በድንጋይ በጭቅጭቅ። አሁን ግን ቀስ ብለን ከግንቦ ነሐሴ ወር ጀምሮ ለብዙዎች ቀስ በቀስ ነግረናል። ቀላል ነገር ነው፣ ምንም ሳይካበድ ሳይናፈስ ወደ መፋጠጥ ሳይመጣ ምክንያቱም ከዚህ ጀርባ የታሰሩ ሰዎች፣ የሞቱ ሰዎች ቤተሰቦቻቸው፣ በማስ የተቀበሩ ሰዎች ጉዳይ ስላለ ይህ ነገር ለውጡን በሚያደፈርስ መልኩ ወደ መፋጠጥና ወደ መናፈስ ሳይደርስ ተነጋግረን ምዕራፉ ይዘጋ፣ እኛም ከኛ ላይ ይውረድ። እውነተኛ ነገር ህዝቡም ይወቅ የሚል ነገር ነው ያለን በእኛ በኩል። እናንተም እንግዲህ በቪኦኤም በኩል ይህን እንድትወጡ ነው አደራ የምንለው። አቶ ምትኩም ትንሳ ማጠቃለያ ያሰጣለሁ። እሺ፣ እኔ የምለው አንድ ነገር አለ። ብዙ ወቅቱን ነገር ተነጋግረናቸውን ነገር ግን ይሄ ነገር ከመስተካከል አሁንም ፓርላማ አለ፣ አሁንም አስፈጻሚዎቹ አሉ። ወይዘሮ ስታይ ምን አለ አሁን የአፈ ጉባኤው ምክትል ናቸው። ይሄ ነገር ሳቦታች ሲደረግ አፍ ለአፍ ተከራክረናል ከሳቸው ጋር ይሄ ነገር ትክክል አይደለም፣ አዋጁም ጥሳችሁ ነው እያደረጋችሁ ያላችሁት። በቀደም ቀረበው ሲናገሩ ነበር። እኔ ተገድጅም በራሴም በህሊኔም የማረጋቸው ነገሮች አለ ብለው ተናግረዋል። ይሄ እንደምለው በይፋ የተናገሩት ስለሆነ ነው ይሄ እድል ሲገኝ አሁን ይሄ ጉዳይ እንዲህ ነበረ መባል አለበት። ጥሩ እግዚአብሔር ይስጥልን። በጣም አመሰግናለሁ። እንግዲህ አቶ ምትኩ ተሾመ፣ አቶ ፍሬወት ሳሙኤል ስለ ጊዜያችሁ እናመሰግናለን። ተስፋ ያደርጋለሁ የሚመለከተው አካል በዚህ ጉዳይ ላይ አፋጣኝ ምላሽ እንደሚሰጣችሁ። ዜር ይስጥልኝ። እኛም ይስጥልን። በጣም እናመሰግናለን። ቪኦኤንም አቶ አዲሷን እንግዶችን አመሰግናለሁ። በድጋሚ አድማጮች፣ ወደ ኢትዮጵያ የሕዝብ ተወካዮች ምክር ቤት ብዙ ተደጋጋሚ የስልክ ጥሪ አድርገናል። የገለልተኛ አጣሪ ኮሚሽኑ አባላት ያቀረቡት ደብዳቤ ደርሷችኋል ወይ? ከደረሰስ ምን ተባለ ለማለት የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ መልስ እንዲሰጡ በተደጋጋሚ ስንደውል ስብሰባ ላይ ናቸው፣ ከእንግዶች ጋር ናቸው፣ ወዘተረፈ ብለው የመልሱ የነበሩት ጸሐፊያቸው በሌላኛው የስልክ ጥሪ ከጽህፈት ቤት ኃላፊ ጋር አገናኛቸው ብለውኛልና ቁጥሩን ልስጦ ሲሉኝ የተጻፈው እኮ ለአቶ ታገሰ በስማቸው ነው አልኩ። አይ እኔ የጽህፈት ቤት ኃላፊዋን አገናኝ ነው የተባልኩ ስላሉ ቁጥሩን ወስጄ ለጽህፈት ቤት ኃላፊዋ ለዶክተር ቆንጅት ደወልኩ። ነገሩን በዝርዝር ነገርኳቸው። እሳቸውም ጉዳዩን አላውቀውም፣ ወደ እኔ የተመራ ፋይልም የለም አሉኝ። እዚህ ድረስ ነው ያጣራ ነው። ወደፊት እንግዲህ አድማጮች፣ ይህ ጥያቄ የቀረበለትና መልስ ሳይሰጥ ቁጭ ያደረገው አካል ፈቃደኛ ከሆነ የበኩሉን ምላሽ እንዲገልጥ እድል የምንሰጥ መሆኑን በዚህ አጋጣሚ እንገልጣለን። ለአሁኑ ሰላም። አዲሱና እንግዶቹን እኛም እናመሰግናለን። አድማጮች በየሳምንቱ ቅዳሜ በደስታ ላይ መኮንን እየተሰናዳ ወደሚቀርበው ቅንብር ነው የምንሻገረው የሙዚቃ ቃና አሉላ በድጋሚ አመሰግናለሁ፣ የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው ሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬ የሙዚቃ ቃና ፕሮግራም ቀደም ብዬ እንዳልኩት የተለያዩ ምርጥ የሆኑ ዜማዎችን ነው ይዤላችሁ የቀረብኩት። መልካም ድምጫ እየተመኘውኝ እየሰማችሁ ያለው አንጋ የተሰኘውን የማዶናን ዜማ ነው ወደ የኢሮፓን አቆጣጠር በ2005 ዓ ም በወጣው ኮንቨንሽን ኦን ዘ ዳንስ ፍሎር ከተሰኘው የማዶና አስረኛ የስቱዲዮ አልበም ውስጥ ሀንግ አፕ የተሰኘውን ዜማዋን ነው እያደመጥን ያለ ነው። ማዶና በዚህ በያዝነው ዓመት አስራ አራተኛዋ የሆነውን የስቱዲዮ አልበሟን ለማውጣት ዝግጅት ላይ ትገኛለች። እንኳን ንግሥት የማዶናን ሃንጋቤ የተሰኘውን ዜማዋን ነበር እያደመጥ ነው። ቀጥለን የምናደምጠው ዜማ አፕታውን ፋንክ የተሰኘ ሲሆን ቡርኖ ማርስ ከማርክ ራንሰን ጋር በመሆን ነው የሚጫወቱት። አፕታውን ፋንክ እነሆ። With Saint Laurent, gotta kiss myself, I'm so pretty. I'm too hot. Uh, Call the police and the fireman, I'm too hot. Make a dragon wanna retire, man, I'm too hot. Say my name, you know who I am, I'm too hot. And my band, bout that one, break it down. Girls hit you, hallelujah. Girls hit you, hallelujah. Girls hit you, hallelujah. እንግሊዛዊ የሙዚቃ አቀነባባሪ ማርክ ሮንሰን እና አሜሪካዊ ድምፃዊ ቡርኖ ማርስ አፕታውን ፋንክ እያሉ በጋራ የተጫወቱትን ዜማ ነበር ያደመጥ ነው። ይህ ዜማ የተለቀቀው እንደ ኤውሮፓን አቆጣጠር በ2015 በአርሲኤ የቅጂ ካምፓኒ አማካይነት ሲሆን፣ ዜማው እንደወጣ ለ14 ተከታታይ ሳምንታት የቢልቦርድ ሰንጠረጅ ላይ የአንደኝነትን ደረጃ ይዞ መሰመቱ የሚታወስ ነው። ወደ ቀጣዩ ዜማ ስንሸጋገር ስትሮንገር የተሰኘውን የኬሪ ክላርክሰን ዜማ እናገኛለን። You know the bed feels warmer, sleeping here alone. You know I dream in color and do the things I want. Doesn't kill you, makes you stronger. ናሽቪል ቴነሲ ተወላጅ የሆነችውን የፖፕ ድምፃዊ የኬሊ ክላርክሰንን ስትሮንገር የተሰኘውን ዜማዋን ነበር ያደመጥነው። እንደ አውሮፓውያን አቆጣጠር በ2002 በተካሄደው የመጀመሪያው ዙር የአሜሪካን አይዲል የዘፈን ውድድር ተወዳድራ ያሸነፈችው ኬሊ ክላርክሰን 25 ሚሊዮን በላይ የአልበም ቅጅን የሸጠች ሲሆን ሶስት ግራሚዎችን ማሸንፋለች። ኬሊ ከሙዚቃ ሙያ በተጨማሪ የተዋጣላት የፊልም ተዋኝና ደራሲም ነች። ቀጥለን የምናደምጠው ደግሞ ስክሪም የተሰኘውን ማይክል ጃክሰን ከታናሽ እህቱ ከጀነት ጃክሰን ጋር የሚጫወቱትን ዜማ ይሆናል። ስክሪም Oh okay. my god, can't believe what I saw as I turned on the TV This evening, I was disgusted by all the injustice, all the injustice, ah, all the injustice. <laughs> የተሰኘውን የማይክል ጃክሰንን ዜማ ነበር ያደመጥነው። ዜማውን የተጫወተው ከታናሽ እህቱ ከጄኔት ጃክሰን ጋር ነው። በመቀጠል ደግሞ ቢዮንሴና ኤድ ሸረን በጋራ የተጫወቱትን ፐርፌክት ወደ ተሰኘው ዜማ ነው የምወስዳችሁ። ፐርፌክት I found a girl, beautiful and sweet. Well, I never knew you were the someone waiting for me. Cause we were just kids when we fell in love, not knowing what. Kids, but we're so in love. Fighting against all odds, I know we'll be alright. It's time, darling, just hold my hand. Be your girl, you'll be my man, and I see my future. ፐርፌክት የተሰኘውን እንግሊዛዊ ድምፃዊ ኤድ ሸረን እና አሜሪካዊቷ ድምፃዊ ቢዮንሴ በጋራ የተጫወቱትን ዜማ ነበር እያደመጥ ነው። አድማጮች፣ እያድመጣችሁት ያላችሁት ከአሜሪካ ድምፅ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቀናን ፕሮግራም ነው። እኔም ስቱዲዮ 14 ደሳለኝ መኮንነኝ። ቀጥለን የምናደምጠው ዜማ ላይክ አይውል ኔቨር ላቭ ዩ አጌን የተሰኘ ዜማ ነው ድምፃዊ ኬሪ አንደርውድ Of cigarettes, and we're gonna run out of wine. We haven't even started the good stuff yet. It's okay, we've got plenty of time. So pull up a comfortable chair, baby, and put on those records that drive me crazy. Like, I will never love you again. It's a young, yeah, Kerry and Rudin, Zema, never, Adam, Adamant, now, I believe in you. It's a young, yeah, Dan William, and Zema, and Adam that Pamacatal. I don't believe in superstars, organic food, and foreign cars. I don't believe the price of gold, the certainty of growing old, that right is right and left is wrong. That North and South can't get along, that east is east and west is west, and being first is always best, but I believe in love I believe in babies, I believe in mom and dad, and I believe. don't believe that heaven waits for only those who congregate i like to think of god as love he's down below he's up above he's watching people everywhere he knows who does and doesn't care and i'm an ordinary man sometimes i wonder who i am but i believe I believe in music, I believe in magic, and I believe in you. I know with all my certainty what's going. Is as common as it used to be in working days and sleeping nights. That black is black and white is white. That Superman and Robin Hood are still alive in Hollywood. That gasoline's in short supply. The rising cost of getting by. But I believe in love. I believe in old folks. አድማጮች አሁን የማጠቃለያ ዜናዎችን እናሰማለን። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ቅጽር ግቢ ውስጥ ሦስት ተማሪዎች ሞተው ተገኝተዋል። ሶስቱም የአራተኛ ዓመት ተማሪዎች መሆናቸውንና ጓደኛሞች እንደነበሩ ተገልጿል። ፖሊስ ጉዳዩን እያጣራሁ ነው ብሏል። ዩናይትድ ስቴትስ በሶማሊያ ወታደራዊ ዘመቻዎቿን ለመቀነስ አቀዳለች የሚለውን የመገናኛ ብዙኃን ዘገባ የመከላከያ ሚኒስቴር መስሪያ ቤቱ አስተባብሏል። የፔንታገን ቃል አቀባይ የባህር ኃይል ኮማንደር ካንዲስ ትሬሽ ትላንት አርብ ለአሜሪካ ድምፅ እንደተናገሩት የዩናይትድ ስቴትስን በሶማሊያ ዘመቻ አስመልክቶ በቅርቡ የተደረገ የፖሊሲ ለውጥ የለም። የፌዴራል መንግስቱ አልሻባብን ለማዳከም የያዘውን ጥረት መደገፋችን ይቀጥላል ብለዋል። ኤንቢሲ ኒውስ በትላንት ዘገባው ዩናይትድ ስቴትስ የሶማሊያ ዘመቻዎቿን ለመቀነስ አቅዳለች ምክንያቱም የአየር ጥቃቶቿ በርካታ የነውጠኛውን ቡድን ከፍተኛ አመራሮች በመግደላቸው ነው ብሏል። ፔንታገን እንደገለጸው እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም ዩናይትድ ስቴትስ በአልሻባብ ነውጠኞች ላይ 47 የአየር ጥቃቶችን አካሂዷል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንድ በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችኋ አህሉላ ከበደ ነኝ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።